በኦሮሚያ ክልል ሆሮ ጉድሩ ወረዳ ዞን ሻምቡ ከተማ ውስጥ ዛሬ ጠዋት በተነሳ ግጭት በተኩስ የአንድ ሰው ሕይወት ሲያልፍ አራት ሰዎች ደግሞ መቁሰላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የግጭቱ መነሻ የአካባቢው ሰው ያላገኘው ስኳር በሕገወጥ መንገድ በሦስት ተሽከርካሪ ተጭኖ በዚህ ሊያልፍ አይገባም ባሉ ነዋሪዎች የተጀመረ ተቃውሞ ነው ብለውናል ነዋሪዎቹ። ተቃውሞውን ለመበተን በተተኮሰ ጥይት ሕይወቱ ያለፈውም ጫማ በማጽዳት ስራ ላይ የተሰማራ የአስራ አምስት ዓመት ልጅ እንደሆነ ገልጸውልናል። በሌላ በኩል ሌሎች የኦሮሚያ ክልል ከተሞች ማለትም ምስራቅ ወለጋ ኑኑ ቁምባ ወረዳ፣ በምስራቅ ሸዋ ባኮ ከተማና በቄለም ወለጋ ሀዋ ገላን ወረዳ የተቃውሞ ሰላማዊ ሰልፎች ተካሂደዋል። ሰልፎቹ በፖለቲካ አመለካከታቸውና የመብት ጥያቄ በማንሳታቸው ምክንያት የታሰሩ ሰዎች ይፈቱ፣ መከላከያ ሰራዊት ከዩኒቨርሲቲ ግቢ ይውጣ የሚሉ መፈክሮች የተካተቱባቸው ነበሩ ተብሏል። ሰልፎቹ በሰላማዊ መንገድ መጠናቀቃቸውን ነዋሪዎቹ ጨምረው ተናግረዋል። ተቃዋሚዎቹን ተቃውሞዎቹን በተመለከተ በመንግስት በኩል ምላሽ ማግኘት አልቻልንም። ጽዮን ግርማ ዝርዝር ይዛለች። የስኳር እጥረት ዛሬም በኦሮሚያ ክልል ሆሮ ጉድሮ ወለጋ፣ ሻምቡ ከተማ ተቃውሞ ቀስቅሶ እንደነበር ያነጋገርናቸው ነዋሪዎች ገልጸውልናል። ከዛሬ ጠዋት ጀምሮ በከተማው የተፈጠረውን ነገር ስማቸው እንዲጠቀስ ያልፈለጉ አንድ የከተማው ነዋሪ በቦታው ነበርኩ የአይን እማኝም ነኝ ሲሉ ሁኔታውን ያስረዳሉ። በዛሬ ዕለት በሻምቡ ከተማ ህዝብ ላይ የተፈጸመው በጣም አሳዛኝ ነገር ነው። ምንድን ነው አሳዛኝ ነገር ነው የተፈጸመው ሲሉ፣ ምንድን ነው የተፈጸመው? ምንድን ነው የነበረው? ሻምቡ ውስጥ በሻምቡ ከተማ ውስጥ ሶስት መኪና ኮንትሮባንድ ስኳር ተይዞ ነበረ። ሶስት መኪና ኮንትሮባንድ ስኳር ማለት ማን ነው የያዘው? ኮንትሮባንድ መሆኑ ውስጥ በምን ታወቀ? ከፍንጫ ስኳር ፋብሪካ ኪኖ ሲወጣ ሻምቡ ከተማ እንደደረሰ ህዝቡ ገወጥ መሆኑን ከጠረሱ በኋላ ይሄ ያዝልን ይጣራልን ብሎ ህዝብ በሚይዝበት ጊዜ የመንግስት መከላከያዎች የህዝብ ላይ ቶክሲ ከፍቶ ተከፈተው ቶክሲ መሰረት ከተማ ጥጴሳ አፋፋሳ የሚባል አንድ ወጣት ስትሮን ወዳውኑ ነው እየወጡ ያለፈ በጫማ መጥረግ ስራ ላይ የተሰማራ ደሃ ነው። ምንም ነገር የለም። ጫማ ጠርጎ ነው የሚተዳደር። ከተማ ውስጥ እየሮጡ እሱ ጫማ በምጠርግበት ቦታ ሂዶ ነው የገደሉት እንጂ እንደውም በቦታው አልነበረም፣ መኪና ዘንድም አልነበረም። ህዝቢ ወዲና ወዲህ እየሮጠ ቦታ እያለኝ ነው የጫነኝ አይነቱኝም ብሎ ኮንፊደንስ ስላለው እዛው መጡት። እሱ ስንት አመት የሆነዋል እድሜው ሟቹ ወዲህ አስራ አምስትና እስከ አስራ ሰባት በዚህ መካከል ነው የሚሆነው። ቤተሰቦቹ እዛው ናቸው ያሉት። ገጠር ናቸው ያው ወደ ከተማ ንፍን ለማሻሻል ነው ወደ ከተማ የገባ እንጂ ገጠር ያስራበር ልጅ ነው። አሁን አስክሬኑ የት ነው ያለው? ሰዓት እዛ ነው የቆየ። የሚያነሳ የሚያነሳሰው በቺዝ ቦምብ በቶክቶክ በቶክ ስለሆነ ሁሉም ህይወቱን ለማትረብ ነው ወዲና ወዲያ። አሁን ከተማ ሻምቡ ከተማ ውስጥ ሰው ቤቱ የለም፣ ወደ ጫካ ነው ገባ። ለምን? ስንት ሰዓት ላይ ነው ይሄ የሆነው? በአራት ሰዓት አካባቢ ነው የተጀመረ። እስካሁን እንግዲህ መቼም በኢትዮጵያ ውስጥ እንቅስቃሴ ይኖራል፣ የንግድ እንቅስቃሴ ይኖራል። ስኳርም ከተመረተበት ቦታ ለግብይት ወደ ሌላ ቦታ መሄዱ አይቀርም። ይህ ማለት ህገወጥ በመሆኑ በምን ታውቆ ነው መኪናው እንዲቆም የተደረገው? ለምሳሌ በአካባቢ አካባቢ ህዝብ የሱካር አገኝ ተዋቅም ሰራተኛውም፣ ከተማው ነዋሪ፣ ማንኛውም ሰው ሱካር አገኝ ተዋቅም። በአሁኑ ሰዓት በዚህ ሰበብ የተነሳ ሱካር አቀርቡልን፣ አሁን ገና በዓል ቀርቧል፣ ለምን ሱካር አናገኝም ብሎ ህዝቡ ብዙ ጊዜ ጥያቄ ሲያነሳ ቆይቷል። እንደ አጋጣሚ ኢንፎርሜሽን አገኝቶ ይሄ ኮንትሮባንድ ነው፣ እኛ እየተቸገርን ወዴት እያለፈ ነው፣ ይጣራልን ብሎ ነው የያዙት ይነሱ ስለዚህ የከተማው ሰው ስኳር ካላገኘ ሌላው አካባቢ ያለ ሰው ስኳር አያገኝ ማለት ነው ወይስ፣ ስኳር በዛ በኩል አይለፍ የሚል አስተሳሰብ አለ ማለት ነው? አይለፍ ሳይሆን አሁን የአካባቢ ስኳር የለም። ስኳር የለም ከተባለ ከየት ነው የወጣ? ይሄ ብዙውን ጊዜ ስኳር ለምን አናገኝም ሲል የለም ስለተባለ አሁን ደግሞ ከየት ነው የወጣ? ጣራልን ይሄ ኮተረባ ባንድ ነው ብሎ ነው፣ እነሱ በሰላማዊ መንገድ ጥያቄውን ያነሱት። ስለዚህ የስኳር የጫነው መኪና ምን አደረጉት? ምንም አሎንን ተይዞ ነው ያለ። አሁን ሻምቡ ከተማ ውስጥ ነው ያለ ነው ምንም አሎንን። ተኩሱ እንዴት ተከፈተ ወደ ሰው ላይ? አሁን እሱ ነው ምንድን ነው ተኩስ አልተከፈተም ህዝቡ ይጣራ ነው ያለ እንጂ እስከዚህ ከባድ እርምጃ ሰት በህዝብ ላይ ህዝቦም ብመወርወር እስከ ቤት ገሰ ቤቱ ቤቱ ውስጥ ገብቶ ሰውን መደብደብ። አሁን ሌላው ደግሞ አረሰው ነው ሆስፒታል ያለ በዚህ ተመቶ ሁለት ፖሊሶችም ተመቷል። አሁን ከተማው በምን ሁኔታ ላይ ነው ያለው? በጣም ህዝቡ በቃ ፈርቶ ቤት ገብቶ ስለደበደቡ ቤቱ ለቆ ወጥቶ ከጫካ ውስጥ ነው ያለው። የፌዴራል ፖሊስ መከላከያ አሁን እየደበደቡ ነው፣ በቃ ቤት ድረስ ውስጥ ቤቱ ውስጥ ገብቶ የስኳር እጥረት በመላው ሀገሪቱ እንዳለ የሚናገሩት ነዋሪዎቹ ከፋብሪካ ተመርቶ የሚወጣው ስኳር በአግባቡ ለህዝብ የተከፋፈለ አይደለም የሚል ቅሬታ በተደጋጋሚ እንደሚሰማም ይጠቆማል። በሌላ በኩል ኦሮሚያ የተለያዩ የተቃውሞ ሰልፎችን አስተናግዳለች። በምስራቅ ወለጋ ኑኑ ቁምባ ከተማ ስማቸውን መግለጽ ያልፈለጉ አንድ ነዋሪ በከተማቸው የተካሄደውን ሰልፍ በተመለከተ ጠይቂያቸው ነበር። ሰላማዊ ሰልፍ ከጠዋቱ ሶስት ሰዓት እስከ ሰባት ሰዓት ነበረ። የተሳተፉት የከተማ ህዝቦችና መንግስት ሰራተኞች እንደዚሁም ተማሪዎች ከአንዲት እስከ አስራ ሁለት ያሉት ሁሉም ተሳትፏል። ምንድነው የተነሱት ጥያቄዎች? ጥያቄዎች የታሰሩ የተቃዋሚ ፓርቲዎች እንዲፈቱ፣ የተፈነቀሉ ህዝቦች ተመልሶ እንዲቋቋሙ፣ እውነተኛ ፌዴራሊዝም ስራ ላይ እንዲዋል እና ይሄን ይሄን የመሰሉ ናቸው። ሌሎችም ደግሞ መከላከያ ከዩኒቨርሲቲ እንዲወጣ፣ ተማሪዎች እንዳይታሰሩ። የከተማው አስተዳደር ምን አለ? የከተማ አስተዳደር የእናንተ ጥያቄ እኛ ጥያቄ ነው፣ ሌሎችም ደግሞ እናሳልፋለን ብለዋል። በተጨማሪም በቄለም ወለጋ ሀዋገላን ወረዳ ሮብ ገበያና በምስራቅ ሸዋ ባኮ ከተማ ነዋሪዎች የተቃውሞ ሰላማዊ ሰልፍ ማካሄዳቸውን ለአፋን ኦሮሞ ዝግጅት ክፍል ተናግረዋል። በተቃውሞ ሰልፉ ላይ ቁጥራቸው የበዛ ነዋሪዎች የተቃውሞ ሰልፍ ማካሄዳቸውን ለአፋን ኦሮሞ ዝግጅት ክፍላችን ተናግረዋል። በተቃውሞ ሰልፉ ላይ የታሰሩ ይፈቱ፣ የተፈናቀሉት ወደየቦታቸው ሲመለሱ እስከ መቼ ነው የምንጮኸው ጥያቄዎቻችን መልስ ያገኙ የሚሉ ጥያቄዎችን ማቅረባቸውን ተናግረዋል። በዚህ ጉዳይ ላይ የመንግስት ባለሥልጣናት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገናል። ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም።